so ሚ የፖለቲካ ፓርቲዎች ቅስቀሳ በተከለከለባቸው የጥሞና ጊዜያት የብልጽግና ፓርቲ በተለያዩ ስፍራዎች ቅስቀሳውን ቀጥሏል ሲሉ ቅሬታ አሰሙ። ብሔራዊ ምርጫ ቦርድ ቅሬታውን አጣርቼ እርምጃ ወስዳለሁ ብሏል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚዴቅሳ ከተለያዩ የፖለቲካ ፓርቲዎች ጋር በእስካሁኑ ሂደት ዙሪያ ውይይት አካሂደዋል። ኬኔዲ አባተ ዝርዝራለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ከምርጫው ዝግጅት ጋር በተያያዘ በተለይም በጥሞና ጊዜ የተከለከሉ ተግባራት ያላቸውን አፈጻጸም በተመለከተ ከፖለቲካ ፓርቲዎች ጋር ውይይት አድርጓል። በውይይቱ የተሳተፉ የተለያዩ የፖለቲካ ፓርቲዎች እያጋጠሟቸው ያሉ ችግሮችን በተመለከተ ለምርጫ ቦርድ ቅሬታቸውን አሰምተዋል። በተለይም አንዳንድ ተቃዋሚ የፖለቲካ ፓርቲዎች ባነሱት ቅሬታ ቅስቀሳ በተከለከለበት የጥሞና ጊዜ የብልጽግና ፓርቲ በተለያዩ ስፍራዎች ቅስቀሳውን እንደቀጠለ ተናግረዋል። ጋሮት ጎማ እባላለሁ ከጋሞ ዲሞክራሲያዊ ፓርቲ። ከኢዜማ እንደተነሳው የምርጫ ቅስቀሳው ቀጥለዋል። አንዳንድ ቀበሌ ጋ በብልጽግና ቦክል በተለይ የቀበሌ አስተዳዳሪዎች ቅስቀሳው ቀጥሏል። እንደምሳሌ ዛሬ የደረሰኝ በጨንቻ ምርጫ ክልል የወኮዳቦ ቀበሌ ላይ የቀበሌ ሊቀመንበር ቤት ለቤት ዞሮ ቅስቀሳ ሲያካሄድ የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለዚህ በሰጡት ምላሽ ከትናንት ሰኔ 10 ቀን 2013 ዓመተ ምህረት ጀምሮ ማንኛውም ፓርቲ ቅስቀሳ ማድረግ እንደማይችል አስታውሰው፣ ቦርዱ የሚደርሱትን ሪፖርቶች መነሻ በማድረግ እርምጃ ይወስዳል ብለዋል። ምንም

ሌላው በፖለቲካ ፓርቲዎች የተነሳው ቅሬታ የድምጽ መስጫ ወረቀቶችን የያዙ ሳጥኖች በሕገወጥ መንገድ እየተከፈቱ ነው የሚል ነው። የምርጫ ቦርድም የድምፅ መስጫ ወረቀቶችን የያዙ ሳጥኖችን መክፈትን በተመለከተ መረጃዎች ቀድመውም እንደደረሱት የገለጹት የቦርዱ ሰብሳቢ ወይዘሪት ብርቱካን ይህም ከፍተኛ ወንጀል መሆኑን እና ቦርዱ አጣርቶ ሕጋዊ እርምጃ እንደሚወስድ ገልጸዋል። ሶስት አራት ቦታ ላይ እንደዚህ ተባራሪ ነገር ጨሱናል። ወንጀል ታጠር ማስከበር ወንጀል ይጠየቃል። የሚይዝልን የሚመለከትልን

በአንዳንድ የምርጫ ክልሎች የምርጫ ቁሳቁሶች በተለይም ድምጽ መስጫ ወረቀቶች አለመድረሳቸውን በተመለከተ በተለይ ከብልጽግና ፓርቲ ጥያቄ ተነስቷል። በሌላ መድረክ መግለጫ የሰጡት የቦርዱ የኮሚኒኬሽን ጉዳዮች አማካሪ ሶሊያና ሽመልስ በደቡብ ክልል ከሚገኙ አራት የምርጫ ክልሎች ውጪ የምርጫ ቁሳቁሶች ድምጽ ወደሚሰጥባቸው ሁሉም ስፍራዎች መላካቸውንና የቀረውን በቀላሉ እንደሚፈታ ተናግረዋል። በሁሉም ቦታዎች ላይ የሚገኙ ቁሳቁሶቻችን ለማድረግ እሸጋን በአጠቃላይ ጨርሰናል። ስለዚህ የፓኪንግ ስራ ከአዲስ አበባ ውጪ የቀረን የለም። ያው አዲስ አበባ እዚሁ ቀርብ ስለሆነ ነው። ደቡብ ክልል አራት አካባቢ የምርጫ ክልሎች ናቸው የሚቀሩን። እነሱን በልዩ ሁኔታ ሌላ የሄሊኮፕተር ድጋፍ የሚፈልጉ ስለሆኑ እነሱን እየጠበቀን ስለሆነ ነው። ግን አይ ቲንክ ዛሬ ይሳካልናል ብለን እናስባለን። ስድስተኛው ብሔራዊ ምርጫ ሊካሄድ ከዛሬ ውጭ ሁለት ቀናት ብቻ ይቀሩታል። በተለያዩ ችግሮች ምክንያት በ64 የምርጫ ክልሎች ሰኔ 14 ድምፅ እንደማይሰጥ የገለጸው ቦርዱ በእነዚህ አካባቢዎች የድምፅ መስጠቱ ሂደት ጳጉሜ አንድ እንደሚካሄድ መግለጹ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ